The Voice of America. ዛሬ ፍርድ ቤት የቀረቡት አቶ ጃዋር መሐመድና ሌሎች አስራ አራት ተጠርጣሪዎች ጉዳያቸውን በሚመለከቱት ዳኛ ገለልተኛነት ላይ ጥያቄ ማንሳታቸውን ከጠበቆቻቸው አንዱ የሆኑት አቶ ቱሊ ባይሳ ለአሜሪካ ድምፅ ገልጸዋል። ጠበቃው እንዳሉት ተጠርጣሪዎቹ ችሎቱን እየመሩ ያሉት ዳኛ ገለልተኛ፣ ሚዛናዊ እና ፍትሐዊ ስለመሆናቸው እንጠራጠራለን ሲሉ ባለሰባት ገጽ ማመልከቻ አስገብተዋል። ፀሐይ ዳምጦ ተጨማሪ አላት። የተጠርጣሪ ጠበቆች በሰባት ገጽ ባቀረቡት አቤቱታቸው ሕግ ዳኛው ገለልተኛ ሆኖ ጉዳዮችንን መመልከት አይችልም ሲሉ የተጠርጣሪዎች ጠበቃ አቶ ቱሊ ባይሳ ተናግረዋል። አቶ ቱሊ አክለውም ጠበቆቹ ያቀረቡትን አቤቱታ በዝርዝር ገልጿል። አቶ ጀዋር መሀመድ አስራ አራት ሰዎች መዝገብ የተቀጠለው የአቃቤ ህግ ምስክሮችን በቀዳሚ ምርመራ ላይ ለመስማት ነበረ። አስራ አምስት ምስክሮች ናቸው በቀዳሚ ምርመራ ላይ ይሰማሉ የተባለው። ከዚህ ውስጥ አስሩ በግልጽ ችሎት የሚመሰክሩ ሲሆን አምስቱ ደግሞ ማንነታቸው ሳይገለጽ ነገር መጋረጃ በስፔሻል ሆነው ቃላቸው እንዲሰጡ ባለፈው ቀጠሎ ላይ ዳኛው ብይን ሰጥተው ነበር። ይህንን ለመስማት ነበር የተቀጠለው። ነገር ግን ተጠርጣሪዎች በዛሬው ዕለት በዛፉት ሰባት ገጽ ማመልከቻ ጉዳዩን እየመሩ ያሉት ዳኛ ገለልተኛ አይደሉም። ስለዚህ ከዚህ ችሎት ወይም ከዚህ የተከበሩ ዳኛ ትክክለኛ ፊት እናገኛለን ብለን አንገምትም። ስለዚህ ዳኛው ከችሎት እነሱልን በማለት ማመልከቻ ቀርቧል። መዝገቡን ስመረምሩ የቆዩት ዳኛ በአቤቱታ ላይ ያቀረቡትን ሐሳብ አቶ ቶሊ ተናግረዋል። ኛው የቀረበባቸውን ማመልከቻ ከተመለከቱና ካጠኑ ካተኑ በኋላ ያቀረባችሁት ማመልከቻ ወይም ያቀረባችሁት ሀሰሳ ተቀባይነት የለውም። እኔ አልፈጸምኩም፣ ሊፈጽምም አይችልም። ስለዚህ ከመዝገቡ ወይም ከጉዳዩ መነሳት አልችልም እቀጥላለሁ ብሎ ነገር ግን ይሄ የተከበሩ ዳኛ መቀጠል አለባቸው የለባቸውም የሚለውን ሌላ ዳኛ አይቶ መርምሮ ሌላ ብይን እስከምሰጥ ድረስ መዝገቡ ተዘግቶ ተጠርጣሪዎቹ ባሉበት በማረፊያ እንዲቆዩ በማለት መዝገቡን ዘግቶ ተናብቶናል ማለት ነው። ይሁን እንጂ መዝገቡ በሬጅስትራል በኩል ለፍርድ ቤት ቀርቦ በተመሳሳይ ሌላ ዳኛ አይቶ ውሳኔ እስኪሰጥበትና መጥሪያ እስከምደርሳቸው ድረስ ተጠርጣሪዎቹ ባሉበት በፖሊስ ማረፊያ እንዲቆዩ የፌዴራል መጀመሪያ ፍርድ ቤት አራዳ ምድብ አንደኛ ወንጀል ችሎት ትዕዛዝ ሰጥቷል። በዚህ መሰረት ለዛሬ አቃቢ በተጠርጣሪዎች ላይ በቅድመ ምርመራ ችሎት ሊያሰማው የነበረው የምስክሮች ማሰማት ሂደት ሳይሳካ ቀርቷል። ለአሜሪካ ድምፅ ፀሐይ ዳምጦ ነኝ ከአዲስ አበባ